ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልኝ። እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን የዛሬ አርብ ነሐሴ አራት 2014 ዓ ም ምሽት አስተናጋጆች

ሰለሞን ክፍሌና ቆንጂ ታየነን ፕሮግራሙን ንጉሶ ታምሬ ይመራል። አብራችሁ እንድታመሹ በአክብሮት እንጋብዛለን። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት።

የኢትዮጵያ መንግስት ከሶስት ሺህ በላይ ዜጎቹን ከጅቡቲ ወደ ሀገር መመለስ መጀመሩ ታውቋል። እስካሁን ሁለት መቶ መግባታቸውን አንድ ከፍተኛ የመንግስት ባለስልጣን አረጋግጠዋል። የሌሎቹ የዘገየው በባቡር እጥረት ምክንያት እንደሆነም ተገልጿል።

ጅቡቲ የሚኖሩ ኢትዮጵያውያን ስደተኞች በሀገሩ ነዋሪዎች ጥቃት እየደረሰባቸው መሆኑን ሲናገሩ ቆይተዋል። ስደተኞቹ አክለው በኢትዮጵያ ሶማሌ ክልል የተከሰተውን አለመረጋጋት ተከትሎ ጅቡቲ ያሉ ኢትዮጵያውያንና የንብረት ዘረፋ እንዲሁም ግድያ ተፈጽሟል ብለዋል። በምሽቱ አብይ ርዕስ ዝርዝሩ ይቀርባል።

በሌላ ዜና በሶማሌ ክልል የተፈጠረውን ብጥብጥና የደረሰውን ጉዳት ተከትሎ በሺዎች የሚቆጠሩ ሰዎች ወደ ሀረር ከተማ መሰደዳቸውን የአካባቢው ባለስልጣናት አስታውቀዋል። በዚህም ላይ ዘገባ ይኖረናል። ኢትዮጵያና የተባበሩት አረብ ኤሚሬቶች ከአሰብ እስከ አዲስ አበባ የነዳጅ ማስተላለፊያ ቱቦ ለመዘርጋት ከስምምነት ላይ መድረሳቸውን የውጭ ጉዳይ ሚኒስቴር አስታውቋል።

ጠቅላይ ሚኒስትር አብይ አህመድ ዛሬ ከተባበሩት አረብ ኤሚሬቶች የዓለም አቀፍ ሚኒስትር ጋር መወያየታቸውን በጠቀሰበት መግለጫ ነው ሚኒስቴሩ ይህን ያስታወቀው። የኤርትራ የውጭ ጉዳይ ሚኒስቴር ኡስማን ሳለህ አዲስ አበባ መግባታቸውን ደግሞ ምንጮች ጠቁመዋል። እስክንድር ፍሬው ተከታዩን ዘገባ ልኳል። የኢትዮጵያ የውጭ ጉዳይ ሚኒስቴር ዛሬ ያወጣው አጭር መግለጫ የተባበሩት አረብ ኤሚሬቶች የዓለም አቀፍ ትብብር ሚኒስትር አዲስ አበባ መሆናቸውን የጠቆመበት ስምምነት እንደተፈረመ የሚያመለከተበት ነው።

የሚኒስቴሩ መግለጫ እንዳለው የተባበሩት አረብ ኤምሬቶች የዓለም አቀፍ ትብብር ሚኒስትር ሪም አልሃሽሚን ዛሬ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ተገናኝተው ተወያይተዋል። ዛሬ የተካሄደው የጠቅላይ ሚኒስትር አብይና የሚኒስትሯ ውይይት በሁለትዮሽ የትብብር ጉዳዮች ላይ ማተኮሩንም ገልጿል። ኢትዮጵያና የተባበሩት አረብ ኤምሬቶች ያለውን ግንኙነት የበለጠ ማጠናከር በሚቻልባቸው ጉዳዮች ላይ ምክክር አድርገዋል ነው ያለው። ስምምነት ተደረሰበት የተባለው ጉዳይም በመግለጫው ተጠቅሷል።

ኢትዮጵያና የተባበሩት አረብ ኤምሬቶች ከአሰብ እስከ አዲስ አበባ የነዳጅ ማስተላለፊያ ቱቦ ለመዘርጋት ከስምምነት መድረሳቸውን የተጠቆመው መግለጫው መቼና እንዴት የሚሉ ዝርዝር ሁኔታዎችን አልጠቀሰም። የአሰብን ወደብ የመጠቀም ጉዳይ በቅርቡ ከኤርትራ ጋር የተደረሰውን የሰላም ስምምነት ተከትሎ የመጣ ነው። በተያያዘ ዜና የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳላህ አዲስ አበባ መሆናቸውን ምንጮች ጠቁመዋል። የሚኒስትሩን መምጣት አስመልክቶ እስካሁን ከመንግስት ወገን የተሰጠ ይፋ መግለጫ የለም።

ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የሁሉም የኢትዮጵያ ሕዝቦች መብት ለማክበር የሚያስችል ሥርዓት መገንባት የአማራና የኦሮሞ ሕዝቦች ኃላፊነት ነው አለ። የኦሮሞ ሚዲያ ኔትወርክ ስራ አስፈጻሚና የፖለቲካ አቀንቃኝ ጃዋር መሐመድ

ጃዋር ዛሬ በባህር ዳር ውስጥ በተካሄደው ስብሰባ ላይ ባደረገው ንግግር ሁለቱ ብሔሮች ይህን ኃላፊነት መውሰድ የሚገባቸው በብዛታቸው ምክንያት ነው ብሏል። በስብሰባው ላይ ወደ ሁለት መቶ የሚሆኑ ወጣቶች፣ የማህበራዊ ሚዲያ አቀንቃኞችና የዩኒቨርሲቲ መምህራን ተገኝተዋል። አድማጮች፣ ዜና በቀጥታ የሚተላልፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት ነው።

በሳውዲ አረቢያ የሚመራው የጥምረት ኃይል ሰሜን የመን ላይ ሰው በበዛበት ገበያና ተማሪዎች በተሳፈሩበት አውቶቡስ ላይ ባካሄደው የአየር ድብደባ የሞቱት ሰዎች ብዛት 50 መድረሱን የሀገሪቱ ሺህ አማጽያን መናገራቸውን ዘጋቢያችን ማርያማ ዲያሉ ባጠናቀረችው ዘገባ ጠቅሳለች። አዳነች ፍስሐ እየት አቀርበዋለች። በሳውዲ አረቢያ የሚመራው የጥምረት ኃይል ዛሬ የሺህ አማጽያንን ኢላማ በማድረግ ባደረሰው

የአየር ጥቃት የቆሰሉ ሰዎች በሰዓዳ ክፍለ ሀገር በሚገኝ ሆስፒታል እየታከሙ ናቸው። የአስቸኳይ ጊዜ ሕክምና ኃላፊ ዶክተር አሕመድ መሐመድ አልአተዋኒ ያብራራሉ። The numbers of dead and injured are quite high.

የሞቱትና የቆሰሉት ሰዎች ብዛት ከፍተኛ ነው። እስካሁን ባለው አዝ መሠረት 43 ሰዎች ሞቶ 63 ቆስሏል። አረጋውያንና ሕፃናት ይገኙባቸዋል። አደጋ ከደረሰባቸው ሰዎች መካከል ብዙዎቹ ከአስር ዓመት ዕድሜ በታች የሆኑ ሕፃናት መሆናቸውን የሰዓዳ ሆስፒታል ምክትል ኃላፊ አብዱል ጋኒ ሳሪሕ ገልጸዋል። ከበጋ ትምህርት ቤት የሚመለሱ ልጆችን ያሳፈረ አውቶብስ ኢላማ ተደርጎ ተመቷል።

ጥቃቱ የተፈጸመው የሁቲ አማጽያን መሰረት በሆነው ሰሜን የመን ነው። እማኞች እንደሚሉት ገበያ ላይ በተከፈተው ጥቃት ከሞቱት ሰዎች አብዛኞቹ የንግድ መደብሮች ባለቤቶች ናቸው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ስለ ጥቃቱ ዝርዝር ለማረጋገጥ እንደማይችል ገልጿል። ይሁንና ባለሥልጣኖች የሲቪሎች መሞት እንደሚያሳስባቸው የመስሪያ ቤቱ ቃል አቀባይ ሄዘር ናወርት ገልጸዋል።

በሳውዲ አረቢያ የሚመራው ጥምረት በጉዳይ ላይ ጽኑና ግልጽ ምርመራ እንዲካሄድ ጥሪ አድርገናል። መላ በሲቪሎች ላይ የሚፈጸም ተአማኒ በደልን እጅግ አክብደን እናያለን። ጉዳዩ የሚመለከታቸው ወገኖች ሁሉ በዓለም አቀፍ ሕግ መሰረት ሲቪሎችን ከጥቃት ለመከላከል ተገቢ እርምጃ እንዲወስዱ ጥሪ እናደርጋለን።

ካለፉት አራት ዓመታት ወዲህ የመን ውስጥ በሚካሄደው ውጊያ ምክንያት ከ10 ሺ በላይ የሚሆኑ ሰዎች እንዳለቁና ከ2 ሚሊዮን በላይ የሚሆኑት ደግሞ ከመኖሪያቸው እንደተፈናቀሉ የተባበሩት መንግስታት ድርጅት ጠቁሟል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው።

የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በዛሬው ዕለት ከቱርክ በሚገቡ ብረትና አሉሚኒየም ላይ ከፍተኛ የቀረጥ ጭማሪ በማድረግ

ተፈጥሮን ያለውን ውጥረት አባብሰውታል። ቱርክ ላይ ታሪፉ በእጥፍ እንዲጨምር ትዕዛዝ ሰጥቻለሁ ሲሉ ፕሬዚደንቱ በትዊተር አስታውቀዋል። ሚስተር ትራምፕ ይህን ያደረጉት ቱርክ በሁለቱ ሀገሮች መካከል ያለውን ውጥረት ለማርገብ እንዲሞክሩ ዲፕሎማሲያዊ ልኡካን ወደ ዋሽንግተን ከላከች ከሁለት ቀናት በኋላ መሆኑ ነው። ተንታኞች የሁለቱ ሀገሮች ውጥረት

በቱርክ ላይ የገንዘብ ቀውስ አደጋ ደቅኖባታል ሲሉ እያስጠነቀቁ ነበር። ሚስተር ትራምፕ ቱርክ ወደ ዩናይትድ ስቴትስ ገበያ ሸቀጧን ከቀረጥ ነፃ የምትልክበትን ሁኔታ ሊያስቆሙት ነው ብለው በወጡ ሪፖርቶች መካከል ምክንያት

የቱርክ ሊራ በአስር ዓመት ውስጥ ባልታየ መልኩ አሽቆልቁሏል። የዛሬው መግለጫቸው ደግሞ የሊራዋን ዋጋ ይብሱን አውርዶታል። የቱርክና የዩናይትድ ስቴትስ ውጥረት ባለፈው ሳምንት ይበልጡን የተጋጋመው አሜሪካዊው ቄስ አንድሩ ብራንሰን ቱርክ ውስጥ ከመታሰራቸው ጋር በተያያዘ ሚስተር ትራምፕ በሁለት የቱርክ ሚኒስትሮች ላይ ማዕቀብ ከጣሉ በኋላ ነው።

ቄሱ በሽብርተኝነት ክስ ተመስርቶባቸዋል። ዋይት ሐውስ ይህን ክስ መሰረተ ቢስ ብሎ አንካራን አጋች ሲል ወንጅሏታል። ፓኪስታንን ከአፍጋኒስታን ጋር የሚያዋስናትን በአመዛኙ ክፍት ወሰን ላይ አሳሳቢዎቹን አካባቢዎች የማጠሩ ስራ በዚህ አውሮፓውያኑ አመት ማብቂያ ይጠናቀቃል ሲሉ ባለሥልጣናቷ ለቪኦኤ ተናግረዋል።

ከሁለቱም በኩል ሽብርተኞችን እንዳይሽሎከሎኩ ለመከላከል መሆኑን ገልጸዋል። 20611 ኪሎ ሜትር ርዝማኔ ያለውን ምዕራቡን ድንበር የሚያጥረው በጦር ሰራዊቱ የሚመራ ግዙፍ ግንባታና አዳዲስ የፍተሻ ኬላ የማቋቋም ሥራ ከተጀመረ ከአንድ ዓመት በላይ ሆኖታል።

አጠቃላዩ ድንበር ጸጥታው መርሃ ግብር ሲጀመር ያተኮረው በፓኪስታን ባለሥልጣናት ሽብርተኞች ይሽለከለኩበታል ካለ ህጋዊ ፍቃድ ማቋረጫ ሆነዋል ተብሎ ከፍተኛ ስጋት በደቀነበት አካባቢ እንደነበር ታውቋል። ከዚያኛውም በኩል የአፍጋኒስታን ኃይሎች በአቅም ውሱንነት የተነሳ አካባቢውን በሚገባ ሊቆጣጠሩት አልቸዋልም ብለው የፓኪስታን ባለሥልጣናት ስጋት እንደነበረባቸው ጠቁመዋል።

በሌላ ዜና የአፍጋኒስታን ታሊባኖች ከዋና ከተማዋ ከካቡል በስተደቡብ ምዕራብ 150 ኪሎ ሜትር ርቀት ላይ ያለች ጋዥኒ የምትባል ከተማ ወረው እስከ ዛሬ ንጋት ድረስ ከመንግስቱ ኃይሎች ጋር ሲታኮሱ እንደነበረ ተገልጿል። ደቡብ ኮሪያ ሶስት የሀገሯ ኩባንያዎች

የተባበሩት መንግስታት ድርጅትን ማዕቀቦች ጥሶ ከሰሜኗ ኮሪያ ወደ 6 ሚሊዮን ዶላር የሚያወጣ 35ሺ ቶን ከሰልና ብረት አስገብቷል ስትል አስታወቀች። የኮሪያ የቀረጥ አገልግሎት መስሪያ ቤት አስር ወር የፈጀውን ክትትል ውጤት ይፋ አድርጓል። ድርጊቱን የፈጸሙና ሰነዶችን ያጭበረበሩ የኩባንያው ኃላፊዎች ክስ ይመሰረትባቸዋል ብሏል። አድማጮች፣ ለዚህ ሰዓት ያለን ዜና በዚሁ ይጠናቀቃል።

ክቡራትና ክቡራን አድማጮች የሚከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። ወደ ኋላ ከሚቀርቡ ዝግጅቶች አንዱን ለማስተዋወቅ

የክልል መንግስቱ ችግሮችን መቅረፍ የሚችልበት ደረጃ ላይ የነበረ አይመስልም። ከምስክሮቹ እንደሰማነው ሁኔታዎች እንደዚህ በሆኑበት የፌዴራል መንግስቱ ለምን እንደዘገየ ላላ አብራራ የተለያዩ መላምቶች ይቀርባሉ። እነዚህ መላምቶች ደግሞ አደገኞች ናቸው። ሁሌ እንደዚህ አይነት ውዥንብር ሲፈጠር መንግስት ትክክለኛውን መረጃ ካልሰጠ ሰው የየራሱ መላምት ስለሚፈጥር መላምቶቹ ደግሞ ለተጨማሪ ግጭት ነው የሚዳርጉት። ባለፈው ቅዳሜ በጅጅጋ የደረሰውን የሰው ህይወት የጠፋበትንና

ብዙዎችን ያፈናቀልና ዘውግ ለይቶ የደረሰ ጥቃት ምንነት መንሴና የፌዴራል መንግሥቱን ሚና አስመልክቶ በተሰናዳ ቅንብር ትሰሟቸዋላችሁ። አሁን የምሽቱ አብይ ርዕስ

ጅቡቲ የሚኖሩ ኢትዮጵያውያን ስደተኞች በሀገሩ ነዋሪዎች ጥቃት እየደረሰባቸው መሆኑን ተናግረዋል። ስደተኞቹ በኢትዮጵያ ሶማሌ ክልል የተከሰተውን አለመረጋጋት ተከትሎ ጅቡቲ የሚገኙ ኢትዮጵያውያን ላይ የንብረት ዘረፋ እንዲሁም ግድያ መፈጸሙን ተናግረዋል። ገልሞ ዳዊት ተጨማሪ አለው። በኢትዮጵያ ሶማሌ ክልል እንዲሁም በድሬዳዋ የተከሰተውን አለመረጋጋት ተከትሎ በጅቡቲ የሚኖሩ የኢትዮጵያ ስደተኞች ጥቃት እየደረሰባቸው መሆኑን ተናገሩ።

በተለይ ባለፉት ሶስት ቀናት የኢትዮጵያ ስደተኞች ላይ ያነጣጠረ ጥቃት በጅቡቲ ነዋሪዎች መፈጸሙን ተናግረዋል። ለደህንነቱ በመዝጋት ስሙን ያልገለጸ አንድ በጅቡቲ የሚኖር ኢትዮጵያዊ ስደተኛ ሁኔታውን እንዲህ ያብራራል። ትናንትና ወዲያ ማታ ማለት ነው እያሉ የሚባል አካባቢ ሶስት ኦሮሞ አንድ አማራና ሁለት ሁሉ አጠጋቢ ትናንትና ደግሞ ወደ አስራ አንድ ሰዓት አካባቢ አሪባ የሚባል አካባቢ ማለት ነው አንድ ማንነቱ ባልታወቀ ሰው

አንድ የኦሮሞ ልጅ በስለት ተወግቶ የኦሮሞ ወጣቶች ልጅ ይዞች ከኢምባሲ ድረስ ሄደዋል። ከዚህም በተጨማሪ ጅቡቲ ከተማ ውስጥ መደብር እንዲሁም ሱቆች የነበሯቸው ስደተኞች ንብረታቸው መዘረፉን የኢትዮጵያዊ አክለው ይናገራል። ሁኔታው ሳይባባስ የጅቡቲ መንግስትና የኢትዮጵያ መንግስት መፍትሄ ካልሰጡ ለስደተኞች አስቸጋሪ ይሆናልም ብሏል። የአሜሪካ ድምፅ ያነጋገራቸው በጅቡቲ ያሉ የኢትዮጵያ ስደተኞች ቁጥራቸው ያልታወቁ ስደተኞች የአካል ጉዳት እንደደረሰባቸው ይናገራሉ።

ጥቃቱን የፈሩ ስደተኞች ቤታቸውን ለቀው በየቦታው ተጠልለው እንዳሉ ሌላ አንድ ኢትዮጵያዊ ስደተኛ ይናገራል። ብዙ ችግር ነው ያለው። አሪባ በሚባል ቦታ ወደ አምስት ሺህ የሚሆኑ ሰዎች ተሰባስበው ነው ያሉት። እስካሁን የተሰጠን ምንም መፍትሄ የለም። የኤምባሲ ሰዎችም መጥተው ነው የሄዱት። ማታ ማታ ሰው ላይ ጉዳት እየደረሰ ነው። ይሄ ነው

እንደዚህ ሆነና ያለ ነው ምንም መፍትሄ የለንም ከአሪባ በተጨማሪ ሌሎች ስደተኞች ነጋዴ በመባል ቦታ ተሰባስበው እንዳሉም ታውቋል በስደተኞች ላይ እየደረሰ ያሉ ጥቃት እንዲቆም የጅቡቲ መንግስት ቢያስጠነቀቅም የመንግስት የጸጥታ አስከባሪዎች ግን አሁንም ኢትዮጵያውያን ላይ ጥቃት ሲፈጸም በቸልተኝነት እንደሚያልፉ ነው ስደተኞች የምናገሩት የስደተኞቹን ጥያቄ በጅቡቲ የኢትዮጵያ አምባሳደር ሻሚቦ ፋቲሞ አዴሞን ከትላንት ጀምሮ ልናገኛቸው ሞክረን ነበር አምባሳደር ሻሚቦ ለቃለ መጠይቅ ቀጠረው ሰጥተውን በቀጠረው ልገኙልን አልቻሉም

ስደተኞቹን አሁን የዓለም አቀፉ የፍልሰተኞች ድርጅት አይኦኤም ከሌሎች ግብረሰናይ ድርጅቶች ጋር ጊዜያዊ የሰብዓዊ እርዳታ እያደረገላቸው መሆኑን ታውቋል። ኢትዮጵያውያኑ ወደ አገራቸው ለመመለስ ቢጠይቁም እስካሁን ምንም መልስ እንዳልተሰጣቸው ነው የተናገሩት። ማምሻውን ግን የኢትዮጵያ መንግስት በጅቡቲ ካሉ የኢትዮጵያ ስደተኞች 3000 የሚሆኑትን ወደ አገር ለመመለስ እንደሆነ ገልጸዋል። መንግስት ዛሬ 200 ስደተኞች ወደ አገር እንደተመለሱ ነው ይፋ ያደረገው።

የዓለም አቀፉ የስደተኞች ድርጅት ዩኤንኤችሲአር ጅቡቲ ቅርንጫፍ አሃዝ እንደሚያሳየው በጅቡቲ ከ10 ሺህ በላይ ኢትዮጵያውያን ስደተኞች ይገኛሉ። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። በሶማሌ ክልል የተፈጠረውን ብጥብጥና የደረሰውን ጉዳት ተከትሎ በሺዎች የሚቆጠሩ ሰዎች ወደ ሀረር ከተማ መሰደዳቸውን

የአካባቢው ባለሥልጣናት አስታውቀዋል። በሐረሪ ክልል የጅሚላ አስተዳዳሪ አማካሪ የሆኑትን አቶ ዘነበ ገብረ ጊዮርጊስን ያነጋገረው እስክንድር ፍሬው ተከታዩ ልኳል። የሐረሪ ክልል ባለሥልጣናት እንደሚሉት በሺዎች የሚቆጠሩ ሰዎች ከጅጅጋና ከሌሎችም የሶማሌ ክልል አካባቢዎች ሸሽተው ወደ ሀረር ከተማ ገብተዋል። በሐረሪ ክልል የጂኔላ ወረዳ አስተዳዳሪ አማካሪ የሆኑት አቶ ዘነበ ገብረ ጊዮርጊስ ያብራራሉ። ፊት ጊዜ ወደ ሁለት ሺህ ሰዎች ገብተው ነበረ

ወደ ፊቅ መስመሮች በኮንስትራክሽን ስራ ላይ ተሰማርተው የነበሩ ማለት ነው? አዎ ቀደም ሲል የመጡለት እነሱ ናቸው። ከጅጅጋ ነበር የመጡት። ፊቅ መስመር አለ። በመጀመሪያ ጊዜ የገቡልን ማለት ነው እነሱ። ወደ ሁለት ሺህ ሰዎች መጥተው ነበረ። ከዛ ደግሞ እየቀጠለ የጅጅጋ ህብረተሰቦች ደግሞ እስከ ዛሬ ድረስ በጣም

በሚያስገርም ሁኔታ ላይ በጣም እየጎረፉ ነው ያሉት አካባቢጋ ማለት ነው። ስንት ይሆናሉ በአጠቃላይ? ከጅጅጋ የመጡትም እነኚህ ደግሞ የኮንስትራክሽን ሰራተኞች ነበሩ። ከፊክ ፊክ መስመር የመጡትን ጨምሮ ፊክ መስመር ወደ ሶስት ሺህ ሰዎች ይሆናሉ ይመጡት ጅጅጋ አካባቢ ደግሞ እስካሁን ድረስ እስካሁን ከእለቱ ድረስ አሁን እራት እያበላን ያለንበት ሁኔታ ላይ ነው ያለው እራት እያበላን

ከጂጂ ጋር የመጡ ግለሰቦችን ነዋሪዎችንም ራፍ እያበላ ነው እነሱ ደግሞ እስከ ዛሬ ድረስ እየተቀበልን ከአመላለስ ናቸው። ከጂጂ ጋ ውስጥ እስካሁን ድረስ በቃር ከተማ ውስጥ በዚህ በእኛ በአንድ ወረዳ ስር ወይንም በጂሜላ ወረዳ ሊመጥተው የሄዱ እስከ ስምንት ሺህ ይደርሳሉ። አጠቃላይ የሄዱ ማለት እናንተ ጋር አይቆዩም ማለት ነው? አቶ ዘነበ እኛ ጋር ይመጡና እኛ እዚህ ተቀብለን በሚታም ተዘጋጅቶላቸዋል ክልሉ ያዘጋጀላቸው እዚህ

መኝታ እዚህ እናስተኛና የሚያስፈልጋቸውን መድኃኒቶችና ሕክምና የሚያስፈልጋቸውንም እየተሰጠበት በክልሏል። እንዲሁም ደግሞ ክልሉ ሙሉ ለሙሉ የትራንስፖርት አገልግሎታቸው በሚፈልጉበት ቦታ ላይ እያደረሳቸው ይገኛል። እኛ የምግብና ህብረተሰቡ ደግሞ ምግብ ህብረተሰቡ በወረፋ ነው እያበላ ያለው። እኔን የማበላው እኔን እያበላው እያለ ነው ያለ። ህብረተሰቡ ምን ከተማ ውስጥ ነው እናንተ እናንተ ራት እያበላችሁ ያላችሁት?

እኛ ጅኔላ ወረዳ ማለት የሀሪ ክልል መሀል ከተማዋ ማለት ናት። መሀል ከተማ ውስጥ ሐረር መሀል ከተማ ውስጥ ነው። መሀል ከተማ ጅጅጋ መግቢያ ማለት ነው። እኛ መጀመሪያው በርኛ ሄደው እንግዲህ እናንተ ጋር ወደ ስምንት ሺህ ብለውኛል። አጠቃላይ የኮንስትራክሽን ሰራተኞቹን ጨምሮ እስካሁን የተስተናገዱት አይደለም። ሴቶች ናቸው የሚበዙት፣ ህጻናት ይበዛሉ። እስቲ ስብጥሩ ንገሩኝ። አሁን በብዛት የሚበዙት ወጣቶች አንድ በጣም ብዙ አሉ።

ሴቶችም የዛን ያህል ብዛት አሉ፣ እንደውም ከና እንዲሁም ደግሞ ሕጻናት በጣም ሕጻናት ልጆች በጣም የሚበዙበት ሁኔታ ነው ያሉት። ሶስቱ ይበዛሉ በጣም እንግዲህ እኛ ወረዳ ብቻ የሚል አገላለጽ ተጠቅመዋል ቀደም ሲል። ስለዚህ ስምንት ሺህ አጠቃላይ ቁጥሩን አይገልጽም ወደ እናንተ ክልል የተሰደዱትን ከጅጅጋና ከሌሎችም የሶማሌ ክልል አካባቢዎች እኛ የተቀበልናቸውን እና በዚህ ቦታ ላይ ማንኛውንም አገልግሎት ሰጠን የሸኘ ነው እንጂ ከዛ በላይ ነው በክልላችን አልፈው የሚሄድ

ቀጥታ መኪናቸውን ሞልተው ይዘው የራሳቸውን የሚሄዱ በጣም ብዙ ሰዎች አሉ። ሳያርፉ እነሱ ሳይጠቅስ ነው እኛ ጋር መጥጡ በዚህ አንዱ ወረዳ ላይ የተስተናገዱት እንጂ አሁን ሌሎች ወረዳ ላይም የዛን ያህል የቢያንስ የተወሰነ የተወሰነ ያህል ሊያስተናግዱበት የሚችል ደረጃ ያለ እንጂ በጣም ብዙ ነው በጣም

ተፈንቅሎ የመጣን ይመስለው። ምን ይላሉ? ምክንያታቸው ምንድን ነው ለመሰደዳቸው? እናንተ እንደገባችሁ ከሆነ እንግዲህ አሁን የመከላከያ ሰራዊት መግባቱ የአካባቢው ሰላምም ከበፊቱ አንጻር በንጽጽር ማለት ነው የተሻለ ሁኔታ ላይ እንደሚገኝ እየተገለጸ ነው። ለምንድን ነው ከዛ የተሰደር? ነው ይላሉ እነሱ አሁን፣ አንድኛ ነገር የሚሉት በብዛት ያው ንብረታችን፣ ሀብታችን ጠፍቷል። ህይወታችን ዋስትና ማን ሊሆን ይችላል? ስለዚህ መንበላም የምንጠጣውም ነገር በቦታው የለም

ዛሬ የመጡት ነዋሪዎች ናቸው። ቀደም ግን ያሉት እዛ ቤተሰብ ያላቸውና እዛ ሰርተው ወደ ሌላ የሚሄዱ ሰው ስለሆኑ መብላትና መስራት የምንችልበት ደረጃ ስላልደረሰ፣ መኖርም ለህይወታችን አስተማማኝ ስላልሆነ፣ የብዙ ህይወቶችም እዛ የጠፉበት ስለሆነ ያንን ነገሮች እያየን እኛ እዛ መቀመጥ ለእኛ ዋስትናችን ማን ነው የሚል ነገር ስላለ ነው። ሶስት ቀን ሁለት ቀን ምግብ ሳይበሉ የመጡ ሰዎች አሉ። ስለዚህ ከዛ አንጻር ነው እንደ ብዛት በሕይወታችን ማን

ዋስትና ይሆንናል የሚል አመለካከት ያላቸው እና ሌላው ደግሞ ቤተሰቦቻቸውም የጠፉባቸው አሉ። እንዲሁም ደግሞ ተጎድተው የመጡም ደግሞ አሉ፣ ሴቶች የተጎዱ ሴቶችም አሉ። ስለዚህ ብዙ ስቃዮችን አይተናል፣ ብዙ ሞቶችን ስላየን እኛ እዛ ተመለሱን ብትሉንም ይድን ብንባልም አንመጣም፣ እዛ ቦታ ላይ አናይም የሚል ነው። ለምን አረብ ሲመጡ መሬት ስመው ነው መጀመሪያ የተቀበሉት መሬት ስመው በቃ

ሌላ ሀገር ዜጋ ናቸው የምንባለው ነው የሚባለው እዛ ላይ ያሉት። በጣም ግፍ ነው የተፈበ አብረን የኖርንም አይመስለንም የሚሉት።

በጅጅጋና በሌሎች የሶማሌ ክልል አካባቢዎች የተከሰተውን ብጥብጥ ተከትሎ የሃይማኖት አባቶችና ቁጥራቸው በትክክል ያልታወቀ ሌሎች ንጹሐን ዜጎች መገደላቸው፣ አብያተ ክርስቲያናትን መቃጠላቸው ይታወሳል። በሺዎች የሚቆጠሩ ዜጎች ቤት ንብረታቸውን ትተው በአብያተ ክርስቲያናት ለመጠለል መገደዳቸውም ይታወቃል። የመከላከያ ሰራዊትና የፌዴራል ፖሊስ ሁኔታውን ለማረጋጋት ተሰማርተዋል። የጸጥታው ሁኔታ እየተሻሻለ መሆኑም እየተገለጸ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።

በኢትዮጵያ ሶማሌ ክልል ከተሞች ጎሳን መሰረት ያደረገ ግጭት ተቀስቅሶ የብዙዎች ህይወት መጥፋቱና ንብረት መውደሙ ይታወቃል። ዛሬ በአካባቢው የጸጥታ ሁኔታው ምን ይመስላል? የአፋን ኦሮሞው ዘጋቢያችን ሙክታር ጀማል የኢትዮጵያ መከላከያ ሚኒስቴር የህዝብ ግንኙነት ዋና ዲሬክተር የሆኑትን ሜጀር ጀነራል መሐመድ ተሰማን አነጋግሮ ተከታዩ ልኳል። ዛሬ ያው ከትላንትናው በተሻለ መረጋጋት ነው ያለው ጅግጅጋና ጎዴ ላይ

እርዳታ ድርጅቶች ያው ለህዝቡ እርዳታ የመስጠት ስራ ጀምረዋል። ቀብሪ ዳህርና ደጋሀቡር ላይ ደረሱም ህዝቡ ራሱ የሶማሊያ አካባቢ ነዋሪዎች ለተፈናቃዮች ያለውን እያወጣ እያካፈለ ያለበት ሁኔታና የማረጋጋት ስራዎች ነው ያሉት ጥሩ ጀነራል። በተለይ ደግሞ ድንበር አካባቢ ላይ በተመለከተ የኦሮሚያ ክልል ድንበርና የሶማሌ ክልል ድንበር ላይ ሀረርጌ ለምሳሌ የሚኖ ቁምቢ፣ ባቢሌ፣ ጪናክሰን

እና ሌሎች አካባቢም በልዩ ኃይል ጥቃት እየተደረገብን ነው። ይሄ ደግሞ በተለይ ከማካከል ከክልሉ እየሸሹ ወደ ጫፍ በመምጣት ነው ጥቃት እያደረሱብን የሚል ነው። ዞኑም ቢያንስ አንድ ሳምንት ባላለፈ ጊዜ ውስጥ ወደ ሀያ ስድስት ሰው በልዩ ኃይል መገደሉን ነው የሚያነሳው። ይሄም በተመለከተ ምን ይላሉ? በተለይ ትጥቅ አልፈቱም በቀጥታን ወደኋላ ያፈገፈጉት የሚል ነው

እንግዲህ ዛሬ ድግድጋ ላይ የክልሉ ልዩ ኃይሎች እና የፌዴራል የጸጥታ ኃይሎች አመራሮች በጋራ ውይይቶች ነበሩ። ስለዚህ በጋራ ስራ መስራት እንዳለበት ደረጃ ከከተማ ውጭ የሄዱትንም አግባብተው በሰላም ወደ ህብረተሰቡ የሚቀላቀለው የማድረግ ስራዎች ተጠናክሮ እየተሰራ ነው ያለው። ከዛ ውጭ እንዳልከው በህብረተሰቡ ስጋቶች አሉ። እነዚህ አኩርፈው የወጡ ኃይሎች በህብረተሰቡ እና በልማት ተቋሞች ላይ አንዳንድ አደጋ እንዳያደርሱ የሚል ስጋቶች አሉ። ከዚህ አንጻር ስምሪት ስራዎች በየአካባቢውም ተቀናጅተው የመስራቱ ጅምር

ደረጃ ተጀምሮ ነው ያለው። ስፔሲፊካሊ አሁን ያልካት ኢንፎርሜሽን ልናጣራት ካልሆነ በስተቀር ይሄን ያክል ጥቃት ያደርሰዋል፣ ሰሞኑን እንደዚህ እያደረጉ ነው የሚል ብዙ ለምሳሌ መዩ ሙሉቅ የሚባል ወረዳ ውስጥ ድንበር አዋሳኝ ላይ ማለት ነው።

ትላንትና ወደ አራት ሰዎች ላይ ተኩስ ሆሩምታ ተከፍቶብን ሁለት ሰው ሞተ የሚል ወረዳውም ዞኑም ያረጋግጣል። ትላንት ማታውኑ ወደ አመሻሽ አስራ ሁለት ሰዓት አካባቢ ደግሞ እገዳ ላይ ያለች የአስር አመት ሕፃን ልጅ ሆስ የምትባል በተኩስ እንዲሁ በልዩ ኃይሎች ተገደለች የሚልም አንስተዋል። ይህንን በተመለከተ ነው አንዳንዶቹን ደግሞ ድንበር ላይ መሀል ላይ መከላከያ ያለበትን ቦታ ጥሰው መጥተው ነው ጥቃቱን የሚያደርሱብንም የሚል ነው ማህበረሰቡ የሚያነሳው በተለይ

ይሄ ነገር ወደዛ ፌዴራል ሄዶ ወይ ደግሞ መከላከያ ሄዶ አካባቢውን ሲቆጣጠር ቀድሞ ትጥቅ ይዘው የነበሩ ሰዎች ትጥቅ መፍታት አልነበረባቸውም?

እንዴት ነበር በአሰራሩ የሚታየው ጀነራል? ታጥቀው የተወሰኑ ወደ ተለያየ አካባቢ የሄዱትን የክልሉ ልዩ ሀይሎች በወሳኝ መልኩ አብዛኞቹ አሁን እንዳልኩ በውይይትም ጸጥታ ስራው አካል እንዲሆኑ እየተደረገ ነው ያለው። ከዛ ውጭ ግን አንድም ሁለትም ሶስትም ተበታትነው ጫካ የገቡትን ፈልጎ ህዝቡም የፀጥታ ሀይሉም አግባብቶ በአግባቡ ወደ ሰላማዊ ሁኔታ እንዲመለሱ የማድረግ ስራ እየተሰራ ነው ያለው በአንድ ጊዜ ግን እነዚሁን ሁሉ ለማከናወን

የነበረው የጸጥታ ሁኔታ ስለምታውቀው ባይት ሊሰራ የሚችል ነገር ነው። የመጨረሻ ጥያቄ ምናልባት ትላንት ማንስቸወሎት ነበር። ማህበረሰቡ መሀል አሁንም ውዥንብርና ጥያቄዎች ስላሉ

ቀድሞ ፕሬዚዳንት የነበሩት የአቶ አብዲ ኡመር መሐመድን በተመለከተ የት ናቸው ያሉት? ስለዚህኛው ጉዳይ ዛሬም ምንም ኢንፎርሜሽን የለኝ። ምናልባት ሰው ጋር ያለው አለመረጋጋት ምንድን ነው የሚመክሩት? ምን ሊጠብቅ ነው ከሰው ምን ጠብቀው? አንዱ ህብረተሰቡ እንዳልኩ የክልሉ አመራሮች አሉ፣ የዞን አመራሮች አሉ፣ የወረዳ አመራሮች አሉ

ወደዛ እየቀረበ ይህን ጥያቄ የሚያቀርቡ አካሎች ከነዛ ጋር በመነጋገር አሁን ጅግጅጋላ ወይም ቀብሬ ዳህር ላይ ሆነው ወደ እናንተ ከሚደውሉ እዛ ቦታ ላይ ሄደው ጥያቄውን ቢያነሱና ቢመካከሩ ግልጽ የሆነ ኢንፎርሜሽን ሊያገኙ ይችላሉ። ኦን ዘ ግራውንድ ቦታው ላይ ማለት ነው። በኢፌዴሪ መከላከያ ሚኒስቴር የኢንዶክትሪኔሽን እና ህዝብ ግንኙነት ዋና ዳይሬክተር ሜጀር ጄኔራል መሐመድ ተሰማ፣ በጣም ነው ማመሰግነው ኔ

የምትከታተሉት ከአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3 ሰዓት ከ25 ደቂቃ መሆኑን የስቱዲዮ ሰዓታችን ያመለክታል። እዚህ ዋሽንግተን ላይ ከቀኑ 8 ሰዓት ከ25 ደቂቃ መሆኑ ነው። አሁን ዋና ዋና ዜናዎቹን ከቆንጅታየን እንሰማለን። Thank

ኢትዮጵያና የተባበሩት አረብ ኤሚሬቶች ከአሰብ እስከ አዲስ አበባ የነዳጅ ማስተላለፊያ ቱቦ ለመዘርጋት ከስምምነት ላይ መድረሳቸውን የውጭ ጉዳይ ሚኒስቴር አስታውቋል። ጠቅላይ ሚኒስትር አብይ አህመድ ዛሬ ከተባበሩት አረብ ኤሚሬቶች ዓለም አቀፍ ሚኒስትር ጋር መወያየታቸውን የጠቀሰበት መግለጫ ነው በጠቀሰበት መግለጫ ነው። ሚኒስቴሩ ይህንን ያስታወቀው የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ አዲስ አበባ መግባታቸውን ደግሞ

ምንጮች ጠቁመዋል። ከኤርትራ ማስታወቂያ ሚኒስቴር ድረገጽ ያገኘነው መረጃ እንደሚለው ኤርትራውያኑ ባለስልጣናት ወደ አዲስ አበባ ያመሩት ከጠቅላይ ሚኒስትር አብይ አህመድ ጋር በቅርቡ በሁለቱ ሀገሮች መካከል የተደረሰው የሰላም ስምምነት ተግባራዊ የሆነበትን ሂደት ለማስረዳት ነው። የኤርትራ ባለስልጣናት በሌሎችም የጋራ ጉዳዮች ላይ ከጠቅላይ ሚኒስትሩ ጋር እንደሚወያዩ በመረጃው ተጠቅሷል።

የኢትዮጵያ መንግስት ከ ሶስት ሺህ በላይ ዜጎቹን ከጅቡቲ ወደ ሀገር መመለስ መጀመሩ ተገልጿል። እስካሁን ሁለት መቶ መግባታቸውን አንድ ከፍተኛ የመንግስት ባለስልጣን አስታውቀዋል። ጅቡቲ የሚኖሩ ኢትዮጵያውያን ስደተኞች በሀገሩ ነዋሪዎች ጥቃት እየደረሰባቸው መሆኑን ተናግረዋል። ስደተኞቹ አክለው በኢትዮጵያ ሶማሌ ክልል የተከሰተውን አለመረጋጋት ተከትሎ ጅቡቲ የሚገኙ ኢትዮጵያውያን ላይ የንብረት ዘረፋ እንዲሁም ግድያ ተፈጽሟል ብለዋል።

ወደ ሁለተኛው አጋማሽ ተሸጋግረናል። ቀዳሚውን ቅንብር ቀጥሎ እናቀርባለን። አስራ አምስት አባላት ያሉት የዲያስፖራው ትረስት ፈንድ አማካሪ ምክር ቤት አባላት

የጠቅላይ ሚኒስትር አብይ አህመድን ጥሪ ተቀብለው በበጎ ፈቃደኝነት ለማገልገል የተሰበሰቡ እንደሆኑ የአማካሪ ምክር ቤቱ ሰብሳቢ ፕሮፌሰር ዓለማየሁ ገብረ ማርያም አስታውቀዋል። ከፍተኛ ባለሙያዎችና የመብት አራማጆቹ በስብጥር የተካተቱበት ስብስብ የጠቅላይ ሚኒስትሩ ሐሳብ ውጤታማ የሚሆንበትን ዘዴ አጥንተው ተግባራዊ እንደሚያደርጉም ተናግረዋል። ጽዮን ግርማ ዝርዝሩ አላት።

ጠቅላይ ሚኒስትር አብይ አህመድ የ2011 ዓ.ም በጀትን ለሕዝብ ተወካዮች ምክር ቤት ባቀረቡበት ወቅት በውጭ የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን በቀን አንድ ዶላር ከአንድ ማኪያቶ ላይ ቀንሰው በኢትዮጵያ የሚገኙ ዜጎችን እንዲረዱ ያቀረቡት ሐሳብ ተቀባይነትን አግኝቶ አስራ አምስት አባላት ያሉት የዲያስፖራ ትረስት ፈንድ አማካሪ ምክር ቤት አባላት ተመርጠዋል።

የንግድና ምጣኔ ሀብት ባለሙያዎች የታማኝነት ወይም የባላደራ ገንዘብ የሚል ስያሜን የሚሰጡት ትረስት ፈንድ ለሌሎች የሚደረግ የድጋፍ ገንዘብ ነው። ጠቅላይ ሚኒስትር አብይ አህመድ በውጭ የሚገኙ ኢትዮጵያውያን ይህንን ገንዘብ ቢለግሱ አንድም ሳንቲም ሳትወድቅ ሳትጠፋ በሀገሪቱ የሚታዩ ማህበረሰባዊ የልማት ክፍተቶችን ለመሙላት እንደሚውል

ማረጋገጣቸው ይታወሳል። ይህንን የጠቅላይ ሚኒስትሩን ጥሪ የተቀበሉ በተለያዩ ዓለም አቀፍ የፋይናንስ ተቋማት ውስጥ በከፍተኛ ባለሙያነት የሚሰሩ፣ በታዋቂ ዩኒቨርስቲዎች ውስጥ ተመራማሪዎችና ፕሮፌሰሮች፣ ዝነኛ በሆኑ ዓለም አቀፍ ተቋማት የሚያገለግሉ፣ የኢትዮጵያ መንግስትን በሰብአዊ መብት ጥሰት አብዝተው በመተቸት ከሚታወቁት የመብት አራማጆች መካከል

በአጠቃላይ አስራ አምስት ትውልደ ኢትዮጵያውያንና ኢትዮጵያውያን ይህንን ስራ በበጎ ፈቃድ ለማከናወን መወሰናቸው ይፋ ተደርጓል። የአማካሪ ምክር ቤቱን ሰብሳቢ በካሊፎርኒያ ስቴት ዩኒቨርሲቲ ሳን በርናንዲኖ የፖለቲካ ሳይንስ መምህርና የህግ ባለሙያ የሆኑትን ፕሮፌሰር አለማየሁ ገብረ ማርያም እንዴት ተሰባሰባችሁ የሚል ጥያቄ

አንስችላቸው ነበር። እንግዲህ እያንዳንዳችንም የምንታወቃለን። አንዳንዱም በሙያው በልምዱ የታወቁ ሰዎች አሉ። ብዙዎቹን ሰዎች እየደወል

እየጠየቅን እኔም ሌሎችም እየጠየቁ በዚህ ነገር ላይ መሳተፍ ትችላላችሁ ወይ እያል እያጠያየቅናቸው ናቸው። በተቻለ በተቻለን መጠን ብዙዎችም በአስራ አምስት ሰው ይባል እንጂ ከእኛ ጀርባ ደግሞ ከዛ የበለጡ ባለሙያዎች አሉ በአገልግሎት ላይ ለመዋል ቃል የገቡ ማለት ነው። ግን አንዳንድ መስሪያ ቤት ለምሳሌ ውስጥ ድንጋጌያቸው አንዳንድ ነገሮችን ስለማይፈቀድ የመሳሰሉት ነገር ነው እንጂ ብዙ ከኛ ጋር የተሰለፉ ሰዎች አሉ። በግለሰብም ደረጃ በሌላም መንገድ የተሳተፉ ሰዎች አሉ። እነዚህ አስራ አምስት ሰዎች ምን አይነት ሚና ነው

የሚኖራችሁ ከኢትዮጵያውያንና ትውልደ ኢትዮጵያውያን ላይ ብቻ ነው ገንዘቡ ተሰብስቦ ወደዛ የሚሄደው ወይስ ዓለም አቀፍ ተቋማትን፣ የፋይናንስ ተቋማትን የማካተት ሀሳብ አለ? ምን አይነት ሚና ነው የሚኖራችሁ?

በጣም ጥሩ ጥያቄ ነው። እንግዲህ ገና ስራው የጀመርነው አሁን ቅርብ ጊዜ ነው። እንደምታውቂው ጠቅላይ ሚኒስትሩ ይህንን ነገር ለሕዝቡ ከገለጹ ገና አንድ ወር ነው የሞላው። ስለዚህ ብዙ የሚሰሩ ነገሮች አሉ እና በቅደም ተከተል የምናጠናቸው ነገሮች አሉ። ከኢትዮጵያውያኖች ብቻ ነው ወይ ገንዘብ የሚመጣ የሚለው እሱ ጥያቄ አልተመለሰም። ግን በእኔ አስተያየት በግሌ ነው የምለው፣ መርዳት የሚፈልግ ሰው በሙሉ ይረዳል ብዬ ነው የምጠብቀው ከሌላም

ከአሜሪካኖች ለምሳሌ አብረውን የሚሰሩ ሊኖሩ ይችላሉ። ማለትም በስራ ልምምዳችን፣ በጓደኝነት፣ በሌላ መንገድ የምናውቃቸው እኛን በማወቅ እና በእኛ ፍቅር ያላቸው ኢትዮጵያን ለመርዳት የሚፈልጉ አሉ። እነሱ ፍላጎት ካላቸው ከነሱ የእነሱን ድጋፍ ማንፈልግበት ምንም ምክንያት የለም። ነገር ግን በአሁኑ ጊዜ ብዙ የሚዋቀሩ ነገሮች አሉ። ብዙ ተጠንተው መሰረቱን በደንብ ጥሎ

ወደፊት የምንገፋበትን እያሰላን ነው ያለ ነው ማለት ነው። እንግዲህ እርሶም እንደጠቀሱት የጠቅላይ ሚኒስትሩ ይህንን ሀሳብ ያቀረቡት የሁለት ሺ አስራ አንድ የበጀት አመት ለህዝብ ተወካዮች ምክር ቤት ለማጸደቅ በቀረቡበት ወቅት ነው። እንዳሉት አንድ ወር አካባቢ ነው የሚሆነው። ትናንትና የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ አቶ ፍጹም አረጋ በትዊተር ገጻቸው ደግሞ

እንደተናገሩት ኢትዮጵያኖች በቀናነትና በበርብር ፈቃዳቸውን አሳይተዋል የሚል ነገር አንስተዋል። እና ይሄን ነገር እናንተ ወስናችሁ በበጎ ፈቃደኝነት ለማገዝ ስትገቡ የንግድና ምጣኔ ሀብት ባለሙያዎችን አማክራችኋል ወይ? ይህንንስ ሀሳብ ታዩታላችሁ? የራሱ ጉዳዩ አዋጭ ነው አዋጭ አይደለም የሚለውን ሁለተኛ፣ ደግሞ አፈጻጸሙንስ በተመለከተ እንግዲህ የኢትዮጵያ መንግስት በጣም በሙ

ና ህዝብን ገንዘብ በአግባቡ ለሚፈለገው አላማ ባለማዋል የሚተች ነውና፣ ይህንንስ በተመለከተ ለመቆጣጠር፣ ለመከታተል የምትሰሩበትን ነገር የተነጋገራችሁበት የተወያያችሁበት ወይም ወደፊት ደግሞ ለዚህ የሚሆን ነገር ያስቀመጣችሁት አለወይ ወይ እንዴት በአጭር ጊዜ ወሰናችሁ?

እሺ ጥሩ ጥያቄ ነው። እንደጠቀስኩልሽ ገና እየተደራጀን ነው ያለ ነው። ነገር ግን የጠቀሻቸው ነገሮች በተለይ በሙስና ያልሽው ነገር በጣም የሚተኮርበት ነገር ነው ብዬ ነው ማምነው። ምክንያቱም ካሁን በፊት በሙስና ወይንም ገንዘብ የተሰበሰበ አላግባብ በማባከን በመበተን የመሳሰሉትን ነገሮች ጥፋት እንዳሉ እናቃለን። ስለዚህ ይሄ አካውንታቢሊቲ ና ትራንስፓረንስ የሚባለው ነገር ወይም ተጠያቂነት ና ግልጽ ስራ

የሚባለውን ነገር በከፍተኛ ደረጃ ነው የምናየው። እርግጥ እንዳልኩሽ ገና ጀማሪ ስለሆን አልተነጋገርንበትም። ግን እሱ በስራው ላይ የመጀመሪያ ሆኖ ነው የሚታየው። ምክንያቱም ህዝቡም መንፈሱ ተረጋግቶ እምነትም ኖሮት

ለመስጠትም የሰጠውን ገንዘብ ጥሩ ቦታ ላይ እንደሚውል ማረጋገጥ የሚችለው እነዚህ ነገሮች ተጠያቂነትና ግልጽ ስራ በሚኖሩበት ጊዜ ነው። ስለዚህ የእነሱን መዋቅሮች በመጀመሪያ ደረጃ እንመለከታቸዋለን እንዴትም እንደሆነ ግልጽ በሆነ መንገድ ህዝብ የሚረዳውና ህዝብ ለመከታተል በሚችልበት ዘዴ የምናቋቁመ እናቋቁመዋለን ብዬ ነው የማምነው።

በሁለተኛ ደረጃ ኢኮኖሚስቶች እንደዚህ ያልሻቸው እነዚህ ከእኛ ጋር የሚሳተፉ ሰዎች የዛም አይነት ልምድ ያላቸው ሰዎች ናቸው። በብዛት በዚህ ነገር ላይ የሰሩና ልምድ

ያላቸው ናቸው። ለምሳሌ በመሀላችን በትራስት ፈንድ ላይ የሰሩ ሁለት ሰዎች አሉ። እዚህን አይነት ነገር በኢንቨስትመንት ባንክ ደግሞ የሰሩ ሰዎች አሉ። እንግዲህ ይሄ ትራስት ፋንድ ሲባል የኢትዮጵያ መጀመሪያው አይደለም፣ በሌላም ሀገሮች አሉ። እስራኤልም፣ በእንድም በሌላም ሀገሮች እንደዚህ አይነት ትራስት ፈንዶች የሰሩ አሉ። እነሱንም ደግሞ በዛ ላይ የተሳተፉ ሌላ ሰዎች ድጋፍ የሚሰጡን አሉ። ስለዚህ እነዚህን ጥያቄዎች በተሟላ መንገድ እንከታተላለን ብዬ ነው የምገምተው። አሁን በቀጥታ ከማን ጋር ነው የምትነጋገሩት? በዚህ አስራ አምስት ውስጥ ያላችሁ

ውስጥ እንደገባኝ ከሆነ ሁላችሁም ከኢትዮጵያ ውጭ የምትገኙ ባለሙያዎችና ምሁራን ናችሁ። በኢትዮጵያ በኩል

እንደዚሁ አይነት ቡድን አለ? ማን ነው በኢትዮጵያ በኩል ይህንን በኃላፊነት የሚመራው? በየቀኑ ይህንን በተመለከተ ግንኙነታችሁ ከማን ጋር ነው? እንግዲህ እንዳልኩሽ ገና እየጀመር ያለ ነው ኢንተርፌስ የሚያደርግ ወይም ከዛ በኩል ያሉትን እስኪደራጁ ድረስ እንጠብቃለን ማለት ነው። እኛ ራሳችን ገና እየተደራጀን ስለሆን ማለት ነው። ማስታወቂያውን አይተሻል። እስካሁን ድረስ ያለው በዛ ነው። ከዛ ደረጃ ያለፈ ነገር ምንም የለንም ግን

ወደፊት በምንሄድበት ጊዜ አሁን የጠየቅሻቸው ነገሮች ማሟላት ይኖርብናል ማለት ነው። ገና ይሄኛው እንግዲህ ያው ማንዴት እንደማለት ነው ወይም ትዕዛዙን ነው ያገኘነው ትዕዛዙን በስራ ላይ መዋልና በምን አይነት ዘዴ እንደሚሆንና የበለጠ ስኬታማ እንዲሆን የምናደርግበትን ደሞ ዘዴ እያጠናን ወደፊት እንገፋበታለን ማለት ነው። በጣም አመሰግናለሁ ለሰጡን ማብራሪያ ፕሮፌሰር አለማየሁ ገብረ ማርያም፣ በካሊፎርኒያ ስቴት ዩኒቨርሲቲ ሳን በርናንዲኖ የፖለቲካል ሳይንስ መምህርና የህግ ባለሙያ ጊዜ ስጥል

እኔም አመሰግናለሁ። የአሜሪካ ድምፅ የአማርኛ ፕሮግራም መልካም ቀን ላንቺም ለአድማጮቻችሁ። አድማጮች፣ የአርብ ምሽት ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። የሰሞኑ የኢትዮጵያ ሶማሌ ክልል የጅጅጋ ከተማ ወቅታዊ ሁኔታ የሚመረምር ውይይት አለን።

በትናንትናው ምሽት የተጀመረ ቅንብር ነው። ባለፈው ቅዳሜ በጅጅጋ የደረሰውን የሰው ሕይወት የጠፋበትንና ብዙዎችን ያፈናቀለ ዘውግ ለይቶ የደረሰ ጥቃት ምንነት መንስኤና የፌዴራል መንግስቱን ሚና አስመልክቶ ትናንት የተጀመረ ውይይት ነው ከቅዳሜው ድንገት ሻገር ብሎም በአንድ ወገን ለወራት የዘለቀውን በክልሉ አስተዳደር በደል እየተፈጸመብን ነው በሚል ተደጋግሞ ሲሰማ የቆየ ቅሬታና

የፌዴራል መንግስቱ እኮ ጣልቃ ሊገባ ይገባዋል የሚል ጥሪ፣ በሌላ በኩል የፌዴራል መንግስቱን ጣልቃ የመግባት ስልጣን የሚመለከቱ ህገ መንግስታዊ አግባቦች ይዳስሳል። የዚህ ውይይት አዘጋጅና አቅራቢ አሉላ ከበደ ነው። አሉላ በትናንቱ ዝግጅት መጨረሻ ለህግ ባለሙያው በሰነዘረው ጥያቄ ይሆናል የዛሬውን የሚጀምረው የተወያዮቹን ማንነት ለማስታወስ ግን እራሳቸውን ያስተዋውቁና ከዚያ በኋላ ወደ ውይይቱ እናልፋለን።

ስቤ አደ አስ አል ይባላል። በሶማሌ ክልል የቀድሞ ፓርላማ አባል ነበርኩ። አሁንም ደግሞ ለሶማሌ ክልል ያለው ችግር የሶማሌ ህዝብ ለመዳን ተነስቶ የተቋቋሙበት መድረክ አፈ ጉባኤ ነኝ። እኔ ዶክተር እስማኤል ቆዳህ ነው የሚባለው እዚህ ኖርዝ አሜሪካ ነው የሚኖረው። የእኛ ድርጅት ኢትዮጵያን ሶማሌ ካውንስል ወሸንጎ ለኦልሞስት ሀያ አመት በዚህ በአክቲቪስት ስራና

በሌሎች ሲቪክ ሶሳይቲ ስራ ላይ ሊቀመንበር ነኝ። ሙልጌታ አረጋዊ የህግ ባለሙያ ነኝ።

ቀደም ብሎ ከቀረቡ ሀሳቦች ጋር ለማዛመድ ተጨባጭ ለማድረግ አንድ ጥያቄ ላስከትል። አቶ ሙሉጌታ በተደጋጋሚ ቅሬታዎች ቀርቦ የነበረበትን የዜጎች መብት እየተረገጠ ነው በደሉንም አድራሺው የክልሉ አስተዳደር ነው የሚለውን አሁን በውይይቱ የሚሳተፉ ወገኖችም ቅሬታውን ከሚያሰሙት ውስጥ ናቸው። እንዲያውም ዘግይቷል። ቀደም ብለው ዶክተር እስማኤል እንዳቀረቡት በተጨባጭም እንደታየው አቤተ ክርስቲያናት ተቃጥለዋል። የዜጎች ህይወት ጠፍቷል።

ዝርፊያ ተፈጽሟል። እነኚህ ሁሉ ጉዳዮች የታዩ ናቸው። የትኛውም ወገኖች አላስተባበሉም። በደል ፈጻሚው የክልሉ አስተዳደር ያ የመብት ጠባቂው አካል ሆኖ በሚገኝበትስ የፌዴራል መንግስቱ በዚህ አይነት ሁኔታዎች ውስጥ ምንድን ነው ማድረግ ያለበት? በኢትዮጵያ ህገ መንግስት መሰረት የአንድ ክልል ነዋሪዎች ወይም ዜጎች ሁለት ህግ ክልላዎች አሏቸው። በመጀመሪያ ደረጃ የክልሉ ነዋሪዎች እንደመሆናቸው ክልሉ ህገ መንግስታዊ መብታቸውን የማስከበር ግዴታ አለበት።

በሁለተኛ ደረጃ ደግሞ ፌዴራል መንግስቱ ለፌዴራል መንግስት የማንኛውም ኢትዮጵያዊ መብት መከበሩ ማረጋገጥ ስላለበት የአንድ ክልል ነዋሪዎች ወይም ዜጎች መብት ሲጣስ ፌዴራል መንግስቱ መብቱን የማስከበር ግዴታ አለበት። አሁን ኢትዮጵያ ውስጥ ያለው ችግር ምንድን ነው? መጀመሪያ ህገ መንግስቱ በተግባር ሲታይ እንዴት ነው? ህጉ ምንድን ነው የሚለው አንድ የክልል መንግስት ክልል ውስጥ በሚኖሩ ዜጎች ላይ የሰብአዊ መብት ጥሰት

ሲፈጽም ይህ የፌዴራል መንግስቱ ክልል ውስጥ የመግባት ህገ መንግስታዊ መብቱ የተጠበቀ ነው ይላል። ሰው እኔ እንደሚገባኝ ህጉ በጣም ግልጽ ነው። ያቀረብካቸው እንግዶችም እንዳሉት በጣም ከባድ የሰብአዊ መብት ጥሰት እንደነበረ ነው የሚያሳየው። አሁን የፌዴራል መንግስቱ ለምንድነው ያልገባው በሰዓቱ? ሁለት ነገር ማድረግ ይችል ነበር። አንድ የክልሉ መንግስት እነዚህ ነገሮች እንዲያስቆም እና የዜጎች መብት እንዲከበር እንዲያደረግ መወቶት ይችል ነበር። የክልሉ መንግስት ያ

ማድረግ የማይችል መሆኑ ሲያይ ደግሞ ፌዴራል መንግስቱ በቀጥታ መግባት የሚችልበት ከዚህ በፊት የጠቃቀስ ናቸው የህግ አስቻይ አንቀጾች አሉ ህገ መንግስት ውስጥ። ያ ለምን እንዳልተደረገ በጭራሽ የሚገባ ነገር አይደለም። ሌላው እስካሁን እስከ ዛሬ ማለት ነው የፌዴራል መንግስት ባለስልጣናት ለምን እስካሁን ይህንን ጥያቄ መመለስ እንዳልቻሉ። ምክንያቱም የኢትዮጵያ ህዝብ አሁንም በህግ የተሰጠው መብት አለ፣ ነጻ ኢንፎርሜሽን የማግኘት መብት አለው። መንግስት

የመንግስትነት ስራውን ሲሰራ ህዝቡን የማስታወቅ በየጊዜው የመንግስት ባለስልጣናት ምን እየሰሩ እንደሆነ በየቀኑ የማስረዳት ግዴታ አለበት ይላል፣ አሁንም ህገ መንግስቱ ሶ ይህ የሶማሊያ ከተፈጠረ ጊዜ ጀምሮ እና መከላከያ ሰራዊት ከመግባቱ እና ገባ ከተባለ በኋላ ያለው ለምሳሌ ጄኔራሎች ቀርቦ ሲናገሩ ሰምቻለሁ።

እስካሁን ያላየሁት ኢትዮጵያ ውስጥ ምንድን ነው አሁንም የሚያስተገለጸው ነገር ለምን ዘገየ? የፌዴራል መንግስት የሶማሌ ህዝብ በተደጋጋሚ እንደተነገረው ብዙ ጭፍጨፋ እንደደረሰበትና ብዙ አቤቱታ ቀርቦ አድማጭ እንዳጣ ነው እና የክልል መንግስቱ ችግሮችን መቅረፍ የሚችልበት ደረጃ ላይ የነበረ አይመስልም። ከምስክሮቹ እንደሰማ ነው ሁኔታዎች እንደዚህ በሆኑበት የፌዴራል መንግስቱ ለምን እንደዘገየ ስላላብራራ የተለያዩ መላምቶች ይቀርባሉ። እነዚህ መላምቶች ደግሞ አደገኞች ናቸው

ሁሌ እንደዚህ አይነት ውዥንብር ሲፈጠር መንግስት ትክክለኛውን መረጃ ካልሰጠ ሰው የየራሱ መላምት ስለሚፈጥር መላምቶች ደግሞ ለተጨማሪ ግጭት ነው የሚዳርጉት እና በጣም አደገኛ ክፍተት ይፈጠራል፣ አደገኛ ነው ብለዋል አቶ ሙልጌታ። የመንግስት ምላሽ የምናቀርብበትን ጥያቄያችን እንቀጥላለን። መልስ እንዳገኘንም እናስተናግዳለን።

ወደ ዶክተር እስማኤል ልሻገር። ዶክተር እስማኤል በጊዜና በአፋጣኝ እርምጃ ባለመውሰዱ የተከሰተ ነው፣ እንዲህ ያለው ነገር እንዳይደርስ ጠይቀን ነበር ብለዋል። ቀደም ብለው የህግ ባለሙያው የሰጡትን ማስተያየት ተመልክተዋል። የፌዴራል መንግስቱ የዜጎችን መብት የማስከበር ኃላፊነት ያለበትን ያህል የክልሎችን ህጋዊ ህልውና ላለመጋፋት የሚደረገውን ጥንቃቄ ማስፈላጊነት አቶ ሙልጌታ ገልጠዋል። ዶክተር እስማኤል ምን ይላሉ? ትክክል ነው ግን ይሄን ነገር ቅድም እንዳልኩት እኮ ይሄ ሁሉ አውሎ ንፋስ እዛ አካባቢ ከመድረሱ

በፊት እዛኮ የነበረው ሁኔታ ትንሽ እንኳን ቅርታ አድርግልኝና ወደ ኋላ ብመለስ፣ ልዩ ፖሊስ የሚባል ዛሬ የወንበዴዎች የወረበላዎች ገዳዩን ገዳዩ የተፈጠረው እኮ ከዚህ በፊት የነበረው ስርዓት ምንድን ነው ያደረገው? የእኛን የሶማሌን ህዝብ ይሄ ሰውዬ በተለይ የዚህ አስር አመት እዛ ስልጣን ላይ የነበረ ጊዜ እንደፈለገ ነበር የሚገለው። እኛ ስንጮህ ማንንም አልሰማልም። ከዛ በኋላ ምንድን ነው ያደረጉት

ልዩ ፖሊስ የሚባል አድርጎ ህዝቡ ላይ በቃ ኢንግሬሽንን የተደረገው አሁን ቅድም እንዳልኩት አሁን እኮ የቀሮ የፋኖ ሌሎ ነገሮች ሲነሳ ነው። አሁን ግን የምንጠይቀውም መሰለ የሆነ ሆኗል። አሁን ግን ከዚህ ለምትመጣው ለወደፊቱ ምን አይነት መፍትሄ ነው የሚያስ ለእኛ እንደሚመስለን መፍትሄው ምንድን ነው?

እሱ አሁንም የእሱ አይነት ነው ነጸብራቅ እዛ ላይ ማስቀመጡ ሳይሆን ትክክለኛው እስከ ቱ ታውዘንድ ሀያ ላይ የሚመጣውን ኤሌክሽን ሌሎቹ እድል እንዲሰጣቸውና የተለያየ እዛ ያሉት ፓርቲዎች ይሄ በጎሳ አዘል ሳይሆን ይሄ ኢትኒክ ፖለቲክስ ሳይሆን እሱ እንደሚያስፈራራው አርቲክል ቴሪ ናይን ቆርጣለሁ ምናምን ሳይሆን ከዛ የወጣ ነው ትክክለኛውን

ኢትዮጵያዊነት እዛ የሚንጸባረቅበት እድል ለህዝቡ ቢሰጥ መልካም። ይሄ ነው አቤቱታችን። መልካም። ቀጣዩ መፍትሄ ምንድን ነው? በዝርዝር እንሄድበታለን። አቶ እስማኤል እንዳለው እሺ። አቶ አሊ ሶማሌ ክልል የመጨረሻ አስርት ዓመታት ወይም ስምንት ዓመታት የነበረው ችግር ኢትዮጵያ ውስጥ ያለው ሰው ሁሉም ያውቃል። ይህንን ደግሞ ችግሩ ከየት ነው ስንጠይቅ ሐራር የነበረው ጀነራሎች ነው ዋናው አዚህ፣ አመታቱ መጀመሪያ የሶማሌ ህዝብ ሳይሆን ከጀነራሎች ነው።

መልካም መልካም፣ ግምታዊ አስተያየቶችን ላለመውሰድ ይልቁንም ደግሞ ተጠያቂዎቹ በአግባቡ መልስ እንዲሰጡ መንግስትን በዚህ ጉዳይ ላይ በግልጽ እና በተጨባጭ የሚሰጠውን መልስ ለማካተት እንሞክራለን። አቶ አሊ አፊ አሊ፣ ዶክተር እስማኤል ኢብራሂም፣ አቶ ሙልጌታ አረጋዊ፣ አቶ ደምሰው በንቲ፣ ውይይቱ ይቀጥላል። ለጊዜያቸው አመሰግናለሁ። እግዜር ስጥ። ላይ ላሁኑ እኛም እናመሰግናለን በጣም

አድማጮች የመጨረሻው ቅንብር አፍሪካ በጋዜጦች ይላል። አዘጋጅና አቅራቢዋ አዳነች ፍስሐዬ ናት። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የዛሬው ቅንብራችን የተለያዩ ጋዜጦች የኢትዮጵያንና የኤርትራን የሰላም ስምምነት አስመልክቶ በዘገቡት ላይ ያተኩራል።

በሌላ በኩል ደግሞ ኢትዮጵያ ሰፊ የነዳጅና የጋዝ አምራች ግግሮች እንዳሏት ተዘግቧል። የብሪታንያ ዜና ስርጭት ኮርፖሬሽን ቢቢሲ የኢትዮጵያ አየር መንገድ ወደ ኤርትራ ታሪካዊ በረራ ማድረጉን ዘግቧል።

ከ ከሀያ ዓመታት በኋላ ለመጀመሪያ ጊዜ በተደረገው የንግድ አውሮፕላን በረራ የጽጌረዳ ረዳ አበባና ሻምፒያን ለተሳፋሪዎቹ እንደቀረበላቸው ዘገባው አክሏል የጦርነቱ ሁኔታ ካበቃ በኋላ የሰላም ወፍ ወደ ኤርትራ በረረች ሲል የኢትዮጵያ አየር መንገድ አብስሯል የበረራው ተፈላጊነት ከፍተኛ ስለነበረ ሁለተኛው በረራ ከ15 ደቂቃ በኋላ ወደ ኢትዮጵያ መመለሱን አዣንስ ፍራንስ ፕሬስ የዜና አገልግሎት ጠቁሟል

ብሉምበርግ የዜና አገልግሎት ደግሞ የኢትዮጵያና የኤርትራ መሪዎች የሰላሙን ስምምነት ለመጠበቅ ቃል መግባታቸውን ገልጿል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ወታደራዊ ኃይልን ከድንበር አካባቢዎች ለማስወጣት መመሪያ በሚጠባበቅበት በሆነ ወቅት የሰላሙን ውል ለማሰናከል በሚሞክሩ ወገኖች ላይ እርምጃ ወስዳለሁ ማለታቸውን፣ ፕሬዚደንት ኢሳይያስም የሰላም ስምምነቱን ለመጠበቅ ሁለቱም ሀገሮች ተባብረው ይሰራሉ ማለታቸውን ብሉምበርግ ዜና አገልግሎት ጠቅሷል።

ከኤርትራ ጋር በሚዋሰኑ ድንበሮች ላይ ያለው የኢትዮጵያ ወታደራዊ ኃይል ከአካባቢው ለመውጣት ቃል መግባቱን ምክትል ኤታማዦር ሹም ብርሃኑ ጁላ መናገራቸውን፣ ባለሥልጣኑ መጀመሪያ ላይ ከኤርትራ ወደ ኢትዮጵያ መጥተው ከነበሩት ልዑካን ጋር በተደረገው ንግግር መገኘታቸውን ብሉምበርግ የዜና አገልግሎት ጠቁሟል። ወታደራዊ ኃይሎችን በትግራይና አፋር ክልል ካሉ ድንበሮች የማስወጣት ውሳኔ የመንግስት እንጂ የወታደራዊ ኃይሉ አይደለም።

የኢትዮጵያ መንግሥት ከኤርትራ መንግሥት ጋር ተነጋግሮ ወታደራዊ ኃይሉን ለማስወጣት ከወሰነ ወታደራዊው ኃይል ይወጣል ሲሉ የወታደራዊ እንቅስቃሴን የሚመሩት ምክትል ኤታማጆር ሹም መናገራቸውን አዲስ ዘመን ጋዜጣ መዘገቡን ብሉምበርግ የዜና አገልግሎት ጠቅሷል። የፈረንሳይ የዜና አገልግሎት በበኩሉ ፕሬዚደንት ኢሳይያስ አፈወርቂ በኢትዮጵያው ጉብኝታቸው ወቅት

የኤርትራን ኤምባሲ በአዲስ መልክ በከፈቱበት ወቅት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የኤምባሲውን ቁልፍ ማስረከባቸውን የዜናው አገልግሎት ጠቅሷል። ፕሬዚደንት ኢሳይያስ በኤምባሲው የኤርትራን ባንዲራ ሲሰቅሉ በኢትዮጵያ ብሮድካስቲንግ ኮርፖሬሽን መታየታቸውን ዘገባው አውስቷል። በኤምባሲው ያሉት እቃዎች ሳይነኩ እንዳሉ የተቀመጡና በአቧራ የተሞሉ መሆናቸውን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ጠቅሷል ይላል ኤኤፍፒ። የ71 ዓመት ዕድሜው ፕሬዚደንት

የኤርትራ ኤምባሲን ከከፈቱ በኋላ ወደ አገራቸው መመለሳቸውን ዘገባው አውስቷል። አምነስቲ ኢንተርናሽናል የሰብአዊ መብት ተሟጋች ቡድን የሰላም መምጣት በዓለም ደረጃ እጅግ በጣም ከተገለሉት አገሮች አንዷ በሆነችው ኤርትራ ለውጥ እንዲያመጣ ሊያመቻች ይችላል ማለቱን ዘገባው ጠቅሷል። በኢትዮጵያና በኤርትራ መካከል የተካሄደው ውጊያ ካበቃ በኋላ ፕሬዚደንት ኢሳይያስ አፈወርቂ

ከኢትዮጵያ ሊደቀንባቸው የሚችል የጦርነት አደጋን፣ ገደብ የሌለው ወታደራዊ አገልግሎትን ያካተቱ ጨቋኝ ፖሊሲዎችን ለማውጣት በታል ይላል የፈረንሳዩ ዜና አገልግሎት። የዋሽንግተን ፖስት ጋዜጣ ድረገጽ ደግሞ በኢትዮጵያና በኤርትራ መካከል ስለተደረገው የሰላም ስምነት ሲዘግብ በአፍሪቃ ቀንድ ጉዳይ ላይ የሚያተኩሩ የፖለቲካ ተንታኝ አቶ ሀሌሉያ ሉሌ ያሉትን አስፍሯል።

ሁለቱም አገሮች ጦርነት ወይም ሰላም አልባ በሆነው ሁኔታ መቀጠል እንደማይችሉና እንደማያዋጣቸው እየተገነዘቡ መጥተዋል። ኤርትራ ከምዕራቡ ዓለምና ከአረብ ሀገሮች ጋር ያላት ግንኙነት እየተሻሻለ በመምጣቱ ከበፊቱ በተሻለ ሁኔታ ዝግጁነት ማሳየቷን ገልጸዋል። በኢትዮጵያ በኩል ደግሞ የዶክተር አብይ ስልጣን ላይ መውጣትና ከኤርትራ ጋር ጦርነት ካካሄደው ፓርቲ የማፈንገጥ ዝንባሌ ማሳየታቸው

ከአጣብቅኝ ሁኔታ ለመውጣት ማመቻቸቱን አቶ ሀሌሉያ ማስገንዘባቸውን ጋዜጣው አውስቷል። ኤርትራ ላለፉት ሀያ ዓመታት ከኢትዮጵያ ጋር በነበራት የጦርነት ሁኔታ ላይ በማተኮር በወታደራዊ ኃይሏ ላይ ከፍተኛ ውጪ ስታደርግ ቆይታለች። ገደብ የሌለው ወታደራዊ አገልግሎትን ደንግጋ ኖራለች። በዚህ ምክንያትም በመቶ ሺዎች የሚቆጠሩ ኤርትራውያን ከሀገራቸው ለመሰደድ ተገደዋል። አቶ ሀሌሉያ ሉሌ አያይዘውም ለጦርነት ምክንያት የሆኑት ግዛቶችን

የመመለሱና እዛ የሚኖሩት ሰዎች እጣ ምን እንደሚሆን ገና መፈታት ያለበት ውስብስብ ጉዳይ መሆኑን ሳያስገነዘቡ እንዳላለፉ ዘገባው ጠቁሟል። የሁለቱ ሀገሮች የጠላታዊነት ድባብ ማክተም ኤርትራ ውስጥ ያለውን የወታደራዊ አገልግሎት ማቆም ብቻ ሳይሆን በታገደው የሀገሪቱ ሕገ መንግሥት ላይ በሰፈረው መሰረት ወደ ዲሞክራሲያዊ አሰራር የመመለስ ሁኔታ ሊያስከትል እንደሚችል አቶ ሀሌሉያ መግለጻቸውን

ስር ነቀል ለውጥ ይኖራል ባይባልም አንዳንድ መሻሻሎች ሊኖሩ እንደሚችሉ መተንበያቸውን ዋሽንግተን ፖስት ጋዜጣ ላይ የወጣው ዘገባ አስነብቧል። ኢነርጂ ሶርስስ የተባለው ስለ ሳይንስና ቴክኖሎጂ ጽሑፎችን የሚያቀርብ መጽሔት ደግሞ ኢትዮጵያ በተለያዩ ክፍሎቿ ኬሮጊን የተባለ ነዳጅ ዘይትና የተፈጥሮ ጋዝ ለማምረት የሚያስችል ንጥረ ነገርን ያቀፉ አለቶች በብዛት እንዳለዋት ጠቁሟል።

የኢትዮጵያ ኦይል ሼል የተባለው የነዳጅ ዘይት መሰረት አነስተኛ የሰልፈር ይዘት እንዳለውና ኦርጋኒክ ይዘቱ ከ55 እስከ 60 ከመቶ ድረስ የሚሄድ በመሆኑ ነዳጅ ዘይት ከሚገኝባቸው የዓለት ግግሮች ጥራት ምክንያት ምርጥ ነው ሊባል እንደሚችል መጽሔቱ ገልጿል። ኢትዮጵያ ውስጥ የሚካሄደው የነዳጅ ዘይትና የተፈጥሮ ጋዝ አሰሳ እየተፋጠነ መሆኑንም አውስቷል።

በምዕራብና በደቡብ ምዕራብ እንዲሁም በማዕከላዊ ሰሜን ምስራቅ ኢትዮጵያ የተገኙ የነዳይ ዘይት መሰረት ያላቸው ግግር አለቶች ከ400 እስከ 800 ሜትር የሚሆን ውፍረት እንዳላቸው ጽሑፉ ያስረዳል። በተለያዩ የኢትዮጵያ ክፍሎች ከ653 ሚሊዮን እስከ 1 ቢሊዮን ቶን ሊሆን የሚችል የነዳይ ዘይት አለቶች ግግር እንዳለ ጽሑፉ ገልጿል። አንዳንድ ጥናቶች ደግሞ በትግራይ ክልል ብቻ

አንድ ትሪሊዮን በርሜል የነዳጅ ዘይት ሼል ሊያመርት የሚችል 3.89 ቢሊዮን ቶኖች የነዳጅ ዘይት አለት ግግር እንዳለ አመልክቷል ይላል ኤነርጂ ሶርስስ ላይ የወጣው የጥናት ጽሑፍ። ኢትዮጵያ በአብዛኛዎቹ የግዛቷ ክፍሎች ነዳጅ ዘይት ሊገኝበት የሚችል የአለት ግግር ጥሪት አላት። በተለይም ትግራይ ክልል ግን ግዙፍ የነዳጅ ዘይት ግግር አለቶች አላት ይላል ጽሑፉ።

በትግራይ ክልል ያለውን የነዳጅ ዘይት ሊያመርት የሚችለውን የአለት ግግር መጠን ለማወቅ ለአጭር ጊዜ የተደረገው አሰሳ በአዲግራት የአሸዋ አለት ግግር ሰፊ የነዳጅ ዘይት አምራች መሰረት መገኘቱን ጽሑፉ አውስቷል። አብዛኛዎቹ የትግራይ ክልል የነዳጅ አምራች ግግሮች በአሸዋው አለት ስብርባሪዎች የተሸፈኑ ሲሆን ብዘት፣ ዳጋ፣ አርቢ ነብለትና አጽቢ ላይ ግን ተጋልጠው እንደሚታዩ የጥናቱ ጽሑፍ አውስቷል።

በክልሉ ገና ለእይታ ያልተጋለጡ በርካታ የነዳጅ ዘይትና የጋዝ ጥሪቶች እንዳሉ ጽሑፉ ገልጿል። ኤነርጂ ሶርስስ የተባለው መጽሔት ላይ የወጣው ጽሑፍ አያይዞም የኢትዮጵያ መንግስት የውጭ ምንዛሪ አቅርቦቱን ለማስፋት እንዲረዳው ለዚህ ጥሪት ትኩረት በመስጠት የነዳጅ ዘይት አምራች ግግሮች ፍለጋ ማካሄዱን እንዲጀምር ይመክራል። ኢትዮጵያ ውስጥ ነዳጅ ዘይት አምራች ግግሮች እንዳሉ ለማወቅ የተቻለው እንደ አውሮፓ አቆጣጠር ከ1950ዎቹ ዓመታት አንስቶ መሆኑን

ጽሑፉ ሳያወሳ አላለፈም። አድማጮች የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ያበቃ ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። አንድ የመጨረሻ ዘገባ አለን። ፓርኬ ሄሪንግ ፋውንዴሽን የተባለ በጎ አድራጊ ድርጅት ዛሬ በትግራይ

መስማት ለተሳናቸው የህብረተሰብ አካላት ነጻ የሕክምና እርዳታ ስራ ጀምረዋል። እርዳታው የሚሰጠው ዶክተር ጣዕመ አምባዬ በተባሉ ባለሙያ መሆኑን ጠቅሶ አለም ፍስሐ አጭር ዘገባ አድርሶናል። በዶክተር ጣዕመ አምባዬ አማካኝነት በኢትዮጵያ ለሰባተኛ ጊዜ በትግራይ ለሶስተኛ ጊዜ እንደመጡ ይታወቃል። ዶክተር ጣዕሜ በአንደኛውና በሁለተኛው ዝር የተቀደሰ ስራ ተጠቃሚ የሆኑ ህብረተሰብ ሲገልጹ

በትግራይ ብቻ ለምነገር ከሆነ የመጀመሪያ ዙር የነበረው በ2012 በፈረንጅ አቆጣጠር 345 ሰው ረድተናል። ይሄ ከራያ ጀምሮ እስከ ሁመራ ባለው ነው። በሁለት ቦታ ነበር የሚሰራው፣ መቀሌና አክሱም። በሁለተኛው ጊዜ ደግሞ በ2014 ፈረንጅ አቆጣጠር 1200 ሰው ረድተናል። አሁን ደግሞ በዚህ ቀን እስከ 1500 ዛሬና ነገ እንረዳለን ብለን እናስባለን። ዶክተር ጣምእንባ ስታርከይ ሄሪንግ ፋውንዴሽንን በማሳመን የመስማት ችግር ያለባቸው ህብረተሰብ በማከምና የመዳመጫ መሳሪያ በመስጠት

ላይ ይገኛሉ። ይህ ስራ በገንዘብ ሲተመን ምን ያህል ወጪ እንደሚያድኑ እንዲህ ይገልጣሉ። እንግዲህ እኛ ስናስበው አንድ ሰው ወከዚህ ተነስቶ አሜሪካ ይህንን ነገር ለማግኘት፣ ኢትዮጵያ ውስጥ ሂሪንግ ኤድ የሚሰጥ ድርጅት የለም ማለት አንዳንድ አዲስ አበባ ይቻለ በግል ከአረብ ሀገር እያመጡ ወይም ከቻይና ሀገር የሚያመጣ ይሄ ግን ስቴት ኦፍ ዛርት ቤስ ኢን ወርልድ የሚባለው ከዓለም ዋነኛው ሂሪንግ ኤድ የሚያመርት ካምፓኒ ነው እና በነጻ ነው የሚሰጠው። አንድ ሰው ግን አሜሪካ ሄዶ ይሄንን ለማግኘት የትራንስፖርት ከፍለው

የሆቴሉ ከፍለው እዛ ሐኪሞች አይቶ ሄሪንግ ኤድ እስከማግኘት እስከሚመለስ የ6 ሺህ ቢያንስ የ6 ሺህ ዳለር ወጪ ያስፈልገዋል ብለን ነው የምናምኑ ስለዚህ እዚህ መጣው ለአንድ ሰው የ6 ሺህ ያህል የነጻ ሕክምና እያደረገንለት ነው። ዶክተር ጣመ ይህ የተቀደስና የብዙ ሕብረተሰብ ችግር የሚፈታ ስራ በመስራታቸው የሚፈጥርላቸው እርካታ እንዲህ ይገልጻሉ። መስራት አለበት ለመስራት ደግሞ መማር አለበት። ሰርተና ከተማር አገሩን

ይለውጣል ቤተሰብ ይለወጣ፣ አገሩም ይለወጣል። ክቡር ጠቅላይ ሚኒስትር መለስ ዜናዊ እንዳሉት ኢትዮጵያ ወርቅ የላትም፣ ነዳጅ የላትም፣ ሀብታችን ህዝብ ነው ብለዋል። ትክክል ነው። ግን ህዝባችን ደግሞ ራሱን ጠቅሞ ሀገሩን ለመጥቀም መማር አለበት። ለመማር ደሞ መስማት አለበት። ትልቁ እንቅፋት ለመማር አለመስማት ነው። አንዱ ብዙ አይነ ስውራን አሁን ሚኒስትሮች አሉን፣ ጠበቃዎች አሉን፣ ዳኞች አሉን። በዚህ በጆሮ ሁኔታ ግን

ብዙ እዛ ላይ የደረሱ ሰዎች አሁን የመጡ ነው። እና እነዚህን ህዝቦች ቀይረን ህይወታቸውን ቀይረን ራሳቸውን ኑራቸውን መርቶ ሀገራቸውን በኢኮኖሚ ይሁን በፖለቲካም በሁሉ እንዲመሩ ነው የምንፈልጋቸው መሪዎቻችን እንዲሆኑ ነው የምንፈልጋቸው ና ይህን እያረግን ነው። ስለዚህ ከዚህ የበለጠ ደሞ ህይወት እየቀየር ስለ ህይወት መቀየር ደሞ ለኛ ከዚህ የበለጠ ደስታ የሚሰጠኝ የለኝም። እኔ ደግሞ ይህን ማድርገው ለህዝቤ ለሀገሬ የማድርገው ነገር ነው። ስለዚህ ደስታ ይሰማኛል።

ነፃ ሕክምናው ነገ ቅዳሜ እንደሚቀጥል ከዶክተር ጣመ ገለጻ ለማወቅ ተችለዋል። አለምፍሳ ከመቀለ። አራት ሰዓት ሆኖ ከመሰነባበታችን በፊት ከእናንተ ከተከበራችሁ አድማጮች ከደረሱን አስተያየቶች አንድ ሁለቱን ለማሰማት ጊዜ አግኝተናል። እነሆ

ጤና ስልኝ፣ የዚህ አዘጋጆች እንደምን አላችሁ? አንድ ጥያቄ አለኝ። እባካችሁን ጥያቄን በጽሞና ሰምታችሁ መልስ እንድትሰጡኝ በትህትና እናጠይቃለሁ። ጥያቄም እንደሚከተለው ነው። የኢትዮጵያ መንግስት ከዚህ በፊት የመከላከያ ሰራዊት የኮበለሉ ወይንም ደግሞ ከሰራዊቱ የወጡ ሰዎች የምህረት አዋጅ አውጥቶ ነበር። በቅርቡ ይህን የምህረት አዋጅ እንዴት ነው ተጠቃሚ መሆን የምንችለው?

ይህንን ጉዳይ እባካችሁ አጣርታችሁ ውስጥ መልሱን እንድትሰጡኝ በትሕትና እጠይቃለሁ ኤምባሲ በተደጋጋሚ ደውዬ ነበረ ምንም መልስ ላገኝ አልቻልኩም በጣም ከባድ ነገር ነው ያለው ኤምባሲ ውስጥ መልስ ለማግኘት በጣም በጣም ከባድ ነው በስልክ ስደውል ስደውል ነበር ብዙ ጊዜ ምንም አይነት መልስ አላገኘሁም እና እባካችሁ አጣርታችሁ በምን መልክ የአዋጁ ተጠቃሚ መሆን እንደምችል

እና በሰላም ወደ አንደ የማመለስበት መንገድ ለመዋቅ ቴንኪ ዚር ስትልኝ። መልካም ሎ ሄሎ። ሰሞኑ በኢትዮጵያ ሶማሌ ክልል የተፈጠረው ችግር ዋና ምክንያት ሁለት ናቸው። አንደኛው በአስተዳደር ሆነ በጸጥታ መዋቅሩ ማለት በፖሊስ ኃይል

ያሉት በሙሉ ሶማሌዎች ናቸው። እና ሌላ ብሔረሰቦችን ያላማከለ ነው። ሁለተኛው በሕገ መንግሥቱ አንቀ ሰላሳ ዘጠኝ አንድ ብሔር ብሔረሰብ የራሱን እድል መወሰን ይችላል ይላል፣ እስከ መገጠል ድረስ። ይኸውም የኢትዮጵያ ሶማሌዎች ከሌሎች ብሔር ብሔረሰቦች አብሮ እንዳይኖሩ ያደረገ ይመስለኛል እና የሶማሌ ክልል

ለሶማሌዎች ብቻ እንደሆነ አድርጎ ነው የታየው፣ የሚመስለኝ ይሁን፣ በሌላ ክልሎችም ታይቷል። በኦሮሚያ፣ በአማራ ክልል፣ በቤንሻንጉል ጉሙዝ ሌላ ብሄር ብሄረሰቦች እንዲወጡ ተጠይቀዋል፣ ተገፍተዋል፣ ተገልለዋል፣ ሙተዋል። እና ይህን ለመቀየር ዶክተር አብይ አህመድ ማድረግ ያለባቸው የሚመስለኝ

ፌዴሬሽን ምክር ቤትና ከሌሎች ጉዳዩ የሚመለከታቸው ሰዎች ጋር በመተባበር እነዚህ ጉዳዮችን መቀየር ያለባቸው ይመስለኛል። የብሄር ብሄረሰቦች በየትኛው ክልል በአስተዳደሩ ሆነ በጸጥታው ማወቅሩ መግባት ያለባቸው ይመስለኛል። ሁለተኛው ይህ በህገ መንግስት ያለው አንቀጽ ሰላሳ ዘጠኝ መሰረዝና መለወጥ ያለበት ይመስለኛል።

ጤና ይስጥልኝ። ቪኦኤዎች እንደምን ከረማችሁ? የዛው ስራ አድማጫችሁ ነኝ። ከዚሁ ከዋሽንግተን ዲሲ አካባቢ ነው የምደውለው። አስተያየት መስጠት ፈልጌ ነበረ። ሰሞኑን በሶማሌ ክልል ወገኖቻችን እየተፈናቀሉ እየተገደሉ፣ እንዲሁም ደግሞ ቤተ ክርስቲያናት ከፕሮቴስታንትም ከኦርቶዶክስም እንደተቃጠሉ ሰምቻለሁ። በጣም እጅግ አሳዛኝ ታሪክ ነው።

እንደዚህ አይነት ነገር እኔ በኢትዮጵያ ታሪክ ከዚህ በፊት መከሰቱን አላውቅም። አስተያየቴ ምንድነው፣ የጅግጅጋ ዩኒቨርሲቲ አስተማሪ ነኝ ያሉ ግለሰብ አስተያየት ሲሰጡ ይሄ የሶማሌ ክልል የሚወክል ድርጊት አይደለም ብለዋል። እና የሚገርመኝ ነገር ብዙ ጊዜ ሰዎች ሲፈናቀሉ ከኦሮሚያም፣ ከአዋሳም፣ ከደቡብ ክልል ማለት ነው

ባለስልጣናት ወይም የመንግስት ደጋፊዎች ይወጡና ምን ይላሉ? የክልሉን ህዝብ የሚወክል አይደለም ይላሉ። ይሄ ከኃላፊነት መሸሽ አይደለም ወይ? ከዛ ይልቅ በሆነው ነገር እናፍራለን፣ እናዝናለን ይሄ እኛ በምንኖርበት ማህበረሰብ ውስጥ በመከሰቱ አሳፋሪ ነው ብለው ሰዎቹን እንደማጋለጥ የክልሉን ህዝብ አይወክልም ብለው ለማምለጥ ይሞክራሉ። ኃላፊነት እንዳለመቀበል ማለት ነው። ይሄ አሳዛኝ ነገር ነው። ስለዚህ ይሄ ነገር ቢታረም

አስተያየቶቻችሁን የላካችሁልንን አድማጮች እናመሰግናለን። ሌሎቻችሁም እንደዚሁ ላኩልን። የመልእክት መቀበያ ቁጥሩ 2022059942 ነው። ላኩልን። የአሜሪካ ድምፅ ራዲዮ አማርኛው ቋንቋ አገልግሎት በ19ና በ5 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከ3 ሰዓት ጀምሮ በሚያስተላልፈው ስርጭት

ለዛሬ አዘጋጀን አንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድናችሁ ሰለሞን ክፍሌና ቆንጅታ የነን። ፕሮግራማችንን እየመራ አብሮን ያመሸው ንጉሱ ታምሬ ነው። ዋና አዘጋጅ ትዝታ በላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታቸዋለን። ነገ ቅዳሜ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም ደና አደሩ።